የአሜሪካ ድምፅ ነው። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ፣ እንዲሁም በኢትዮ ሳት ቨርችዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የምናስተላልፍላችሁ የሰኞ ምሽት ስርጭታችን ጀመረ። በጠለምት ወረዳ አስር ሰዎች በመሬት ናዳ መሞታቸውን አስተዳደሩ አስታወቀ። እንዲያበርጃዎቻችን የምጠቀሙ ከአማራ ክልል የሰሜንና ደቡብ ወሎ ዞኖች፣ የሰሜን ሸዋ ዞኖች፣ የጎንደር ዞኖች እና እንደዚህ የጎጃም ዞኖች ከመደበኛ በላይ የሆነ የዝናብ መጠን ማስረጭት ይኖራል። በተለይ ጣና ዙሪያ ወ በአባይ ተፋሰስ አካባቢዎች ላይ በፎገራ ዙሪያ አካባቢዎች ላይ አስፈላጊን ጥንቃቄ ማድረግ ያስፈልጋል ማለት ነው። በተለይም የሚኖረው ዝናብ ወደ ግዘታ የጎርፍ እንዳይቀየር ጎርፍ ተጋላጭ በሆኑ አካባቢዎች ላይ አስፈላጊን ጥንቃቄ ማድረግ ያስፈልጋል። ሆነም የሚኖረው የብሔራዊ ሜትሮሎጂ ኢንስቲትዩት የሜትሮሎጂ ትንባያና ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዋና ዲሬክተር ዶክተር አሳምኖ ተሾመን ነው የሰማችሁት። ሙሉ ዘገባውን ወደ በኋላ ላይ እናሰማችኋለን። ከዚህ በተጨማሪ ሌሎችም የሀገር ውስጥና የውጭ ዘገባዎችን ይዘን ቀርበናል። ክብራትና ክብራን፣ ዛሬ ሰኞ ነሐሴ 22 2016 ዓ ም ነው። ሳስተናግዳቸው የማመሸው እንግዲህ ወሌ ነኝ። ለዓለም ዜናው ስመኝሽ የቆየ በስቱዲዮ ትገኛለች ከስቱዲዮ የምታቀናብርልን ብርሃን ኃይሉ የምሽቱ ዋና አዘጋጅ ደግሞ ቆንጅት ታዬ ነው። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ እየጋበዝ አሁን በቅድሚያ ወደ ዓለም ዜናው በድጋሚ እንደምናመሻችሁ ለምሽቱ ከያዝናቸው ዜናዎች ውስጥ በቴላቪቭ ጎዳና ላይ በተፈጠረ ጸብ ሁለት ኤርትራውያን መገደላቸውን የእስራኤል ፖሊስ ማስታወቁን በናይጄሪያ የጎርፍ አደጋ ቢያንስ አርባ ዘጠኝ ሰዎች ሲገደሉ በሺዎች የሚቆጠሩ መፈናቀላቸውንና በምስራቅ ሱዳን በጣለው ከባድ ዝናብ ምክንያት አንድ ግድብ ሲደረመስ በርካታ ሰዎች የደረሱበት አለመታወቁን እንመለከታለን። ወደ ዝርዝሩ እናልፋለን። በኤርትራ ያለውን መንግስት በሚደግፉና በሚቃወሙ ኤርትራውያን መካከል የእስራኤል ንግድ ማዕከል በሆነችው ቴልአቪቭ ጎዳና ላይ ቅዳሜ ዕለት በተፈጠረ ጸብ ሁለት ኤርትራውያን መሞታቸውን የእስራኤል ፖሊስ አስታወቀ። ኤርትራውያኑ ቴልአቪቭ ውስጥ በሚገኘው ሀግና ጎዳና ላይ ድንጋይ በመወራወር ባደረጉት ግጭት ስምንት ሰዎችም ጉዳት እንደደረሰባቸው ፖሊስ ባወጣው መግለጫ ጨምሮ ገልጿል። መግለጫው አክሎ የሕክምና አካላትን እንደ ምንጭ በመጥቀስ በግጭቱ ሁለት ኤርትራውያን ሕይወታቸው አልፏል ብሏል። የፖሊስ መግለጫ ሁለቱ ሰዎች እንዴት እንደሞቱ ባያብራራም፣ የእስራኤል ሚዲያዎች ግን በስለት ተወግተው መቁሰላቸውን ዘግበዋል። ፖሊስ በወንጀሉ ዙሪያ ምርመራ መጀመሩን አመልክቷል። በሺዎች የሚቆጠሩ የኤርትራውያን ጥገኝነት ጠያቂዎች እስራኤል ውስጥ የሚኖሩ ሲሆን አብዛኞቹ ከዓመታት በፊት በግብጽ ቀይ ባህር እና በሜዲትራኒያን ባህር መካከል የሚገኘውን በረሃ አቋርጠው የገቡ ናቸው። እንደ አውሮፓያን አቆጣጠር በ2023 በሁለቱ ተቀናቃኝ የኤርትራ ቡድኖች መካከል በተነሳ ተመሳሳይ ግጭት ጸቡን ለማብረድ የሞከሩ የእስራኤል ፖሊሶችን ጨምሮ ከ12 በላይ ሰዎች ጉዳት ደርሶባቸው ነበር። በሱዳን ምስራቃዊ ቀይ ባህር ግዛት አንድ ግድብ ተደርምሶ ያስከተለው ጎርፍ መኖሪያ ቤቶችን ማጥለቅለቁን የሀገሪቱ የጤና ሚኒስትር አስታውቋል። በርካታ ሰዎች የደረሱበት እንደማይታወቅም የሀገሪቱ መገናኛ ብዙኃን ዘግበዋል። ሚኒስትር መስሪያ ቤቱ ትላንት እሁድ በሰጠው መግለጫ አርባት የተሰኘው ግድብ መደርመሱንና ከአደጋው መውጫ ያጡ ሰዎችን ለመርዳት እርዳታ ወደ አካባቢው መላኩን አስታውቋል። መግለጫው አክሎ በጎርፍ አደጋው ቢያንስ አራት ሰዎች መሞታቸውን የገለጹ ሲሆን ምን ያክል ሰዎች የደረሱበት ያለመታወቁን ግን አላብራራም። ሆኖም አንድ የአካባቢው ባለስልጣን በለሱዳን የዜና ጣቢያ ኢልታግሂር ቢያንስ ስልሳ ሰዎች ሳይሞቱ እንዳልቀረ ተናግረዋል። የቀይ ባህር ግዛት የውሃ ሀብት ኃላፊ የሆኑት አሚር ኢሳ ታሂር የደረሰው ጉዳት ከፍተኛ መሆኑን ገልጸዋል። መዳሚክ የተሰኘው የሱዳን ዜና ማሰራጫ በበኩሉ የሀገሪቱን አየር ኃይል ጠቅሶ እንደዘገበው ከአንድ መቶ በላይ ሰዎች የደረሱበት የማይታወቅ ሲሆን ሌሎች በርካታ የመንደሩ ነዋሪዎችም እየጨመረ ከመጣ ውሃ ለመሸሽ ወደ ተራራ ጫፍ መውጣታቸው ታውቋል። ግድቡ ከፖርት ሱዳን ከተማ በስተ ሰሜን 40 ኪሎ ሜትር ወይም 25 ማይል ርቀት ላይ የሚገኘው አራባት ግድብ ለከተማን ለከተማዋ ንጹህ ውሃ የሚያቀርብ ነው። ግድቡ ቅዳሜ ምሽት የተደረመሰው በአካባቢው የጣለው ከፍተኛ ዝናብ ምክንያት መሆኑን የአገር ውስጥ ዜና አገልግሎቶች ዘግበዋል። በተመሳሳይ ዜና በናይጄሪያ በጣለው ከባድ ዝናብ ባስከተለው ጎርፍ ምክንያት ቢያንስ አርባ ዘጠኝ ሰዎች ሲሞቱ በሺዎች የሚቆጠሩ መፈናቀላቸውን የሀገሪቱ ብሔራዊ የአደጋ ጊዜ አስተዳደር ባለስልጣን ዛሬ ሰኞ አስታውቋል። በሰሜን ምስራቅ በጎርፍ አደጋው ክፉኛ የተጠቁት ጂጋዋ፣ አዳማዋና ታራባ ግዛቶች ውስጥ አርባ አንድ ሺ ሰዎች ከቤት ንብረታቸው መፈናቀላቸውንም የባለስልጣን መስሪያ ቤቱ ቃል አቀባይ ማንዞ ህዝቅኤል ተናግረዋል። ባለፈው ዓመት በናይጄሪያ ደርሶ የነበረው ከአስር ዓመት በላይ ጊዜ ውስጥ ታይቶ የማያውቅ አስከፊ የጎርፍ አደጋ ከስድስት መቶ በላይ ሰዎችን ሲገድል አንድ ነጥብ አራት ሚሊዮን ሰዎችን ከቤት ንብረታቸው አፈናቅሎ ነበር። አራት መቶ አርባ ሺህ ሄክታር የእርሻ መሬትም ወድሟል። ህዝቅኤል ስለ ሁኔታው ለሮይተርስ ሲናገሩ በተለይ በሰሜኑ አካባቢ የዝናብ ወቅት ከፍተኛ ደረጃ ወደሚደርስበት ጊዜ እየገባን ነው፣ ስለዚህ ሁኔታው እጅግ አሳሳቢ ነው ብለዋል። የጎርፍ አደጋው ወደ ስድስት መቶ ዘጠና ሶስት ሄክታር የሚጠጋ የእርሻ መሬት ላይም ጉዳት በማድረስ ሰብሎችን አውድሟል። ባለ ሁለት አሀዝ የዋጋ ንረትን እየተዋጋች ያለችው ናይጄሪያ በከፍተኛ የምግብ ዋጋም እየታመሰች ነው። በሰሜን ምስራቅ ታጣቂዎች በሚያደርሱ ጥቃት ሳቢያ አርሶ አደሮች እርሻቸውን ጥለው እየተሰደዱ ባሉበት ወቅት በከፍተኛ ሁኔታ እየጣለ ያለው ዝናብ በግብርናው ላይ ተጨማሪ ጉዳት እያደረሰ መሆኑም ተገልጿል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ጀርመን አፍሪካ ውስጥ ቀድሞ የዝንጀሮ ፈንጣጣ ተብሎ ይጠራ በነበረው ኤምፖክስ ወረርሽኝ ጉዳት እየደረሰባቸው ላሉ ሀገራት አንድ መቶ ሺህ ክትባቶችን እንደምትሰጥ ዛሬ ሰኞ አስታውቃለች። ክትባቶቹ ከጀርመን ወታደራዊ ማከማቻ ወጥቶ የሚሰጥ ሲሆን በአጭር ጊዜ ውስጥ ተደራሽ እንደሚሆኑ የጀርመን መንግስት ቃል አቀባይ ስቴፈን ሄብስትሬት ለጋዜጠኞች ተናግረዋል። ዓላማውም በአፍሪካ አህጉር የኢምፖክስ ወረርሽኝን ለመቆጣጠር የሚደረገውን ዓለም አቀፍ ጥረት ለመደገፍ መሆኑን አመልክተዋል። የጀርመን መከላከያ ሚኒስትር እንዳስታወቀው ጀርመን አሁን ካላት ክምችት ሁሉንም በሚባል ደረጃ ወደ 118 የሚጠጋ የኢምፖክስ ክትባት ጠብታዎች ትሰጣለች። ሄብስትሬት አክለው ጀርመን ለዓለም ጤና ድርጅት ድርጅትና በጋቪ የክትባት ጥምረት በኩል ለአፍሪካ ድጋፍ ለሚያደርጉ አጋሮች የገንዘብ ድጋፍ እንደምትሰጥም ተናግረዋል። ወደፊትም ከአውሮፓ ሀገሮች ጋር በመሆን የአፍሪካ ህብረት በአህጉሩ የክትባት ምርት በሚያስጀምርበት መንገድ ዙሪያ እንደምትሰራም ገልጸዋል። ፈረንሳይ ባለፈው ሳምንት አንድ መቶ ሺህ የኢምፖክስ ክትባቶችን ጉዳት ለደረሰባቸው ሀገራት እንደምትሰጥ አስታውቃ የነበረ ሲሆን ዩናይትድ ስቴትስ በበኩሏ ለዲሞክራቲክ ሪፐብሊክ ኮንጎ ሀምሳ ሺህ የክትባት ጠብታዎችን እንደምትሰጥ ቃል ገብታለች። በዩክሬን ክራማትሮክስ ከተማ በሚገኝ ሆቴል ላይ በደረሰ ጥቃት የሮይተርስ የዜና ወኪል ቡድን አባል ሲገደል ሌሎች ሁለት ሰዎች ቆስለዋል። ሮይተርስ እንዳስታወቀው ራያን ኢቫንስ የተሰኘው የዘጋቢ ስምሪት ቡድኑ የደህንነት አማካሪ የተገደለው ያረፈበት ሆቴል በሚሳይል በመመታቱ ነው። የሮይተርስ ቡድን አባል ከሆኑት ስድስት ሰዎች ውስጥ ግን ሶስቱ ደህና መሆናቸውን ማረጋገጡንም የዜና ወኪሉ ጨምሮ ገልጿል። ሮይተርስ በመግለጫው የተሰማንን ጥልቅ ሐዘን ለራያን ቤተሰቦችና ወዳጅ ዘመዶች ማስተላለፍ እንፈልጋለን። ራያን ብዙ ጋዜጠኞቻችን በዓለም ዙሪያ ያሉ ክስተቶችን እንዲዘግቡ ረድቷል። በጣም እንናፍቀዋለን ብሏል። መግለጫው አክሎ የዜና ተቋሙ ስለ ጥቃቱ ከክራማቶርስክ ባለስልጣን ጋር በመተባበር ጭምር ተጨማሪ መረጃዎችን እየፈለገ መሆኑንና ለስራ ባልደረቦችና ቤተሰቦቻቸው ድጋፍ እያደረገ መሆኑን አብራርቷል። የሰላሳ ስምንት አመቱ ኢቫንስ የቀድሞ የእንግሊዝ ወታደር የነበረ ሲሆን እንደ አውሮፓያን አቆጣጠር ከ2022 ጀምሮ የሮይተርስ የደህንነት አማካሪ ሆኖ ሲሰራ ቆይቷል። አስክሬኑ በሆቴሉ ፍርስራሽ ውስጥ መገኘቱንም የዩክሬን ባለስልጣናት አስታውቀዋል። ሮይተርስ ሚሳይሉ የተተኮሰው ከሩሲያ ስለመሆኑ ወይም ጥቃቱ ሆን ተብሎ ስለመፈጸሙ በገለልተኛ አካል አለማጣራቱን ገልጾ የሩሲያ መከላከያ ሚኒስትርም ስለ ጉዳዩ ተጠይቆ ምላሽ አለመስጠቱን አመልክቷል። በዩክሬንና በሩሲያ መካከል የሚካሄደው ጦርነት እንደ አውሮፓውያን አቆጣጠር በ2022 የካቲት ወር ላይ ከተጀመረ ወዲህ ጦርነቱን ሲዘግቡ የነበሩ 15 ጋዜጠኞች መገደላቸውን የጋዜጠኞች መብት ተሟጋች የሆነው ሲፒጄ መረጃ ያመለክታል። በመጨረሻም ባለፈው ወር ቴህራን ውስጥ በሐማስ የፖለቲካ ኃላፊ ላይ ለተፈጸመው ግድያ ኢራን የማይቀር ትክክለኛና የተሰላ ምላሽ እንደምትሰጥ የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ለጣሊያን አቻቸው ተናግረዋል። በኢራን የውጭ ጉዳይ ሚኒስትር አባስ አራቺና በጣሊያን የውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ መካከል የተደረገውን የስልክ ውይይት አስመልክቶ የኢራን የውጭ ጉዳይ ሚኒስትር መስሪያ ቤት ዛሬ ሰኞ ባወጣው መግለጫ አራቺ ኢራን ውጥረቱን ማባባስ እንደማትፈልግ፣ ግን ደግሞ እንደማትፈራም መናገራቸውን አመልክቷል። ኢራን ለሐማሱ የፖለቲካ መሪ ኢስማኤል ሃኒዬ ግድያ እስራኤልን ተጠያቂ የምታደርግ ሲሆን እስራኤል በበኩሏ በግድያው ላይ ተሳትፎ ይኖራት ወይም አይኖራት እንደሆን ምንም አይነት ምላሽ አልሰጠችም። ግድያው በጋዛ ሰርጥ በእስራኤል እና በኢራን በሚደገፈው ሀማስ መካከል ያለው ጦርነት ወደ ቀጠናው ሊስፋፋ ይችላል የሚለው እና በእስራኤል ኃይሎችና ሊባኖስ ውስጥ በኢራን በሚደገፉት የሂዝቦላ ታጣቂዎች መካከል በየቀኑ የሚካሄደው ግጭት ሊጨምር ይችላል የሚል ስጋትም እንዲያይል አድርጓል። የኢራቺ አስተያየት የመጣው ትላንት እሁድ በእስራኤል እና በሂዝቦላ መካከል የሚደረገው ጦርነት አይሎ ሁለቱም ወገኖች በመቶዎች የሚቆጠሩ የሚሳኤል ጥቃቶች ካካሄዱ በኋላ ነው። ሂዝቦላ በእስራኤል ላይ ያካሄደው ጥቃት እስራኤል ባለፈው ወር ቤሩት ላይ ለገደለችው ፋውድ ሻኩር የመጀመሪያ የአጸፋ ምላሽ መሆኑን ያስታወቀ ሲሆን እስራኤል የሂዝቦላ መሪ የነበሩት ሻኩር በእግር ኳስ ሜዳ ላይ አስራ ሁለት ህጻናትና ታዳጊዎች ለተገደሉበት ጥቃት ተጠያቂ ታደርጋለች። በኢራንና በእስራኤል መካከል እየተካረረ የሄደውን ግጭት ተከትሎ ዩናይትድ ስቴትስ በቀጠና ያላትን ቦታ ለማጠናከር የመከላከያ ሚኒስትር ሎይድ ኦስቲን ሁለት የአውሮፕላን ተሸካሚ ጥቃት አድራሽ ቡድኖች በመካከለኛው ምስራቅ እንዲሰፍሩ ማድረጋቸውን የአሜሪካ መከላከያ መስሪያ ቤት ትላንት እሁድ አስታውቋል። አድማጮች ለሰዓቱ የያዝ ናቸው። ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ እንግዱ ልመልሳችሁ። መኝሽ፣ የቆየን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚሰራጭላችሁን የሰኞ ምሽት ዝግጅታችንን ነው። ሳስተናግዳችሁ የማመሸው እንግዲህ ዝግጅቱን ከስቱዲዮ የምታቀናብርልን ብርሃን ኃይሉ፣ የምሽቱ ዋና አዘጋጅ ቆንጅት ታዬ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ቪኦ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። የማህበራዊ ሚዲያ ገጻችንን የምታሰናዳልን አበባየው ገበያ መሆኗን እዚህ ጋር ጠቅሳለሁ። አሁን ወደ በኋላ ላይ ከምናቀርበው ዝግጅት ለቅምሻ ያህል እናሰማችሁ። ብዙ ጊዜ ሰዎች ከልክ በላይ በጭንቀትም ሲሰማቸው ማጀራት የተመደደኝ ህጓር ላይ አቃጠለኝ፣ ግልጽ በሆነ እንገድ ማስብ አቃተኝ ከምግፍት የከፋ ላይ ብዙዎቹ ምልክቶቹን ያውቋቸዋልእና እና አንዳንድ የሰውነትን ማዳመጥ ጥሩ ነው። ማይንድ ፉል ከመጠን በላይም ደግሞ እንደ አንዷን ነገር ለምሳሌ፣ ሆን አንድ ሰው ደንገጥ ብሎ ልብ ትርታ ከፍ ቢል ኖርማል። ግን ለምን ከፍ አለ ልብ ትርታ ብሎ ደግሞ መደናገጥ ከድጡ ወደ ማጡ ነው የሚሆን። ጭንቀትና የሚያስከትላቸው ጣጣዎችን በተመለከተ የምሽቱ ሀኪሞን ይጠይቁ ትኩረት ከሚያደርግበት ዝግጅት የባለሙያ ማብራሪያ የተወሰደ ነው። የሰማቸዋቸውም? የዩናይትድ ስቴትሱ ባሮ የነርቭ ሕክምና ተቋም መምህር ተመራማሪና የነርቭና የአእምሮ ሐኪሙን ፕሮፌሰር ዮናስ እንዳለ ገንዳን ነው። በሁለተኛው አጋማሽ ክፍለ ጊዜ በሐኪሞን ይጠይቁ ይመለሳሉ፣ ይጠብቋቸው። አሁን በቀጥታ ወደ ምሽቱ አብይ ርዕስ ዘገባችን እናልፋለን። በጠለምት ወረዳ አስር ሰዎች በመሬት ናዳ መሞታቸውን አስተዳደሩ አስታወቀ። በሰሜን ጎንደር ዞን በጠለምት ወረዳ አብና ቀበሌ ባለፈው ሳምንት አርብና ቅዳሜ በጣለ ከባድ ዝናብ የተነሳ በተከሰተው የመሬት ናዳ አስር ሰዎች መሞታቸውን የዞኑ አስተዳደር አስታውቋል። የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤት ኃላፊ አቶ ሰላም ይሁን ሙላት ለአሜሪካ ድምፅ እንደተናገሩት ከሞት አደጋው በተጨማሪ ከሁለት ሺ በላይ ሰዎች ከአካባቢያቸው መፈናቀላቸውን እንዲሁም በቤት እንስሳትና በሰብል ላይ ጉዳት መድረሱን ገልጸዋል። አስቴር ምስጋናው ዘገባውን ታሰማናለች። በአማራ ክልል የሰሜን ጎንደር ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አቶ ሰላም ይሁን ሙላት ዛሬ ለአሜሪካ ድምጽ እንደተናገሩት በዞኑ በጠለምት ወረዳ አብና በተባለ ቀበሌ ባለፈው ሳምንት ዓርብ ነሐሴ 17ና ቅዳሜ ነሐሴ 18 2016 ዓ.ም በጣለው ከባድ ዝናብ ምክንያት የደረሰው የመሬት ናዳ በሰው ህይወትና በንብረት ላይ ጉዳት አድርሷል። የመሬት ናዳ አደጋው በሺዎች የሚቆጠሩ ሰዎችንም አፈናቅሏል ብለዋል አቶ ሰላም ይሁን ሰዎች ህይወታቸው አልፏል። ከፍተኛ ቁጥር ወደ ስምንት የሚሆኑ ዜጎች እነሱን አሁን የወደ ህክምና የማጓጓዝ በሀገሪቱ በቀጣይ አስር ቀናት ውስጥ ከመደበኛ በላይ መጠን ያለው ዝናብ ይጠበቃል ያሉት የብሔራዊ ሜቲዎሮሎጂ ኢንስቲትዩት የሜቲዎሮሎጂ ትንበያና ቅድሚያ ማስጠንቀቂያ ምርመራ ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ በቀጣዮቹ ሁለት ወራትም ከባድ እንደሚሆኑ ለአሜሪካ ድምጽ ገልጸዋል። አንድ መቶ ሰማንያ በሚደርሱ የሀገራችን አካባቢዎች ላይ በሃያ አራት ሰዓት ከሰላሳ ሚሊሜትር እስከ አንድ መቶ አስራ ስምንት ሚሊሜትር እጅግ ከባድ መጠን ያለው ዝናብ የተመዘገባቸውም የሀገራችን አካባቢዎች አሉ ማለት ነው። እንግዲህ በሚቀጥሉት አስር ቀናትና በቀሪዎቹ ሁለት የክረምት ወራትም ከደቡባዊ ህንድ ውቅያኖስና ከአትላንቲክ ውቅያኖስ ላይ በመነሳት ወደ ሀገራችን የሚገባ እርጥበት አዘል የአየር ሁኔታ በተመሳሳይ ሁኔታ ቀጣይነት ሊኖረው እንደሚችል የትንበያ መረጃዎቻችን የምጠቀሙት ከአማራ ክልል የሰሜን እና ደቡብ ወሎ ዞኖች፣ የሰሜን ሸዋ ዞኖች፣ የጎንደር ዞኖች እና እንደዚህ የጎጃም ዞኖች ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራል። በተለይ ጣና ዙሪያ ወ በአባይ ተፋሰስ አካባቢዎች ላይ በፎገራ ዙሪያ አካባቢዎች ላይ አስፈላጊውን ጥንቃቄ ማድረግ ያስፈልጋል ማለት ነው። በተለይም የሚኖረው ዝናብ ወደ ቅጽበታዊ ጎርፍ እንዳይቀየር የጎርፍ ተጋላጭ በሆኑ አካባቢ ነገሮች አስፈላጊ ጥንቃቄ ማድረግ ያስፈልጋል። ስለሆነም የሚኖረው የዝናብ መጠንና ስርጭት ደግሞ በግብርና ላይ እንደዚህ ተጽዕኖ እንዳያመጣ አርሶ አደሩ በእርሻ ማሳዎች አካባቢ አስፈላጊ የሆኑ የውሃ ማፋሰሻ ወይም ደግሞ ማንጣፊያ ቦዎችን በአግባቡ በማዘጋጀት ተጽዕኖዎችን መቀነስ ይቻላል ማለት ነው። በአጠቃላይ ግን በሚቀጥሉት አስር ቀናት ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይስተዋላል። የጠለምት ወረዳ አስተዳዳሪ አቶ ጋሻው እንግደው በበኩላቸው የአብና አጎራባች በሆነ ሌላ ቀበሌ ባለፈው ነሐሴ 12 2016 ዓ ም ከመደበኛ መጠን በላይ በሆነ ዝናብ ሳቢያ በተከሰተው የመሬት ናዳ አደጋ ተጨማሪ ሰዎች መሞታቸውን አስታውቀዋል። አብና ላይ በኖላ በሚባለው ቦታ አስራ ሰባት አርብ የሶስቱን ሰዎች ህይወት በመቅጠፉ ምክንያት በአስራ ስምንት ቅዳሜ ሁለት ሰዓት ጀምሮ የ አንደኛዋ ሴት ልጅ ነበረ አስከሬን ወጥቶ የነበረው የሁለቱ አስከሬን በመቅረቱ ምክንያት ያው ተጨማሪ ሰዎች ያን አስከሬን ለማውጣት በፍለጋ ላይ እያሉ ተጨማሪ ሰባት ሰዎችን ነው እንደገና መሬቱ ተንሸራትቶ ያዋጣቸው ማለት ነው። በጠቅላላ ወደ አስር ሰው ነው የተዋጠው። ከዚህ ውስጥ አራቶቹ አስከሬናቸው ወጥቷል። ሌሎች ስድስቶቹ እስካሁን አስከሬን አልወጣም። በተጨባጭ በሶስት ሌሎች ቀበሌዎች ደረባ የሚባል ቀበሌ ያለ አራት ቤተሰቦች ሙሉ በሙሉ ተደምሰው በዛ መንገድ ህይወታቸው እንዲያልፍ፣ ሌላ ተጨማሪ አገጣ የሚባል ቀበሌ ደግሞ አለ አንድ፣ ብሊበና ቀበሌ አንድ በድምሩ ከአስራ ስድስት በላይ ሰዎችን ነው ህይወታቸውን የቀጠፈው ማለት ነው። ይህ መንሸራተት እነዚህ ነሐሴ አስራ ሁለት አካባቢ ጀምሮ ነው ዝናቡ ከባድ ስለነበር በዛ ምክንያት የሞቱት በጠቅላላ የአካባቢው አምስት የሚሆኑ ጎጦችን እንዲህ አይነት ችግሮች ሊከሰቱ የሚችሉ መሆኑን የሚያሳይ ምልክቶች አሉና ከዚህ እነዚህ አምስት ጎጦች ላይ የሚገኙ ማህበረሰቦችን ወደ ታች ወደ ሌላ ቦታ እንዲሰበሰቡ ነው እያደረግን ያለ ነው። በሶስት ቀበሌዎችም እንደዚህ አይነት ጉዳዮች እየተከሰተ መሆኑን መረጃው ደርሶናል። የሰሜን ጎንደር ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አቶ ሰላም ይሁን ሙላት አክለው በተያዘው ክረምት ብቻ በጠለምት ባድርቃይ፣ በበየዳና በጃና ሞራ ወረዳዎች ተጨማሪ ሰዎች በመሬት ናዳ አደጋዎች መሞታቸውን አስረድተዋል። መሬት በናዳ ብዙናችን ባሉን አራት ወረዳዎች ወደ ሀያ ሶስት ሰው ህይወታቸው አልፏል። ከዚህ ውስጥ ከፍተኛውን ቁጥር የሚይዘው ጠለምት ነው። በየዳ አዳርቃይ፣ አራተኛው ጃናሞራ ወረዳ ናቸው። በጥቅሉ ሁለት ሺ ዘጠኝ መቶ በላይ የሚሆኑ የህብረተሰብ ክፍሎች በእነዚህ ወረዳዎች ተፈናቅለው ወደ አጎራባች ቀበሌና ወረዳዎች የመጡበት ሂደት ነው ያለ እንስሳት አኳያት በከፍተኛ ቁጥር ወደ ሶስት መቶ አስራ ሁለት የሚያክል እንስሳቶች የተለያዩ እንስሳቶች ያው ሙተዋል። በተለይ የተዘሩ ማሳዎችን ጭምት ወደ አንድ ሰባት መቶ ሰባ አምስት ነጥብ አምስት ሄክታር በከፍተኛ ጉዳት የደረሰበት ሂደት ያለ በእነዚህ ወረዳዎች። በዘንድሮ ክረምት በመላ ሀገሪቱ እየጣለ ያለው ከመደበኛ መጠን በላይ የሆነ ዝናብ በተለያዩ አካባቢዎች እያስከተላቸው በሚገኙ የመሬት ናዳ አደጋዎች በሰዎች ህይወትና በንብረት ላይ ጉዳት እያደረሱ መሆናቸውን መዘገባችን ይታወሳል። በደቡብ ኢትዮጵያ ክልል በጎፋ ዞን ገዜ ጎፋ ወረዳ ባለፈው ሐምሌ ወር የተከሰተውንና የ249 ሰዎች ህይወት ያለፈበት የመሬት መንሸራተት አደጋ እስካሁን በመሰል አደጋዎች ከደረሱ ጉዳቶች ከፍ ከፍተኛው የሞት ቁጥር የተመዘገበበት ነው። የተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በመጻሩ ዩኤን ኦቻ በወቅቱ ባወጣው መግለጫ በጎፋ ዞን ገዜ ጎፋ ወረዳ በአደጋው ብቻ 257 ሰዎች መሞታቸውን ማስታወቁ ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው። አስቴር ምስጋናውን ለላከችው ዘገባ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ህወሓት በጊዜያዊ አስተዳደሩ የተሾሙትን የዞን አስተዳዳሪዎች አልቀበልም አለ ይላል ቀጣዩ ዘገባ። ለሁለት ከተከፈለው የህዝባዊ ወያኔ ሓርነት ትግራይ ህወሓት አመራር አንዱ የሆነው በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው ቡድን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ባለፈው አርብ የሰጡትን የሁለት የዞን አስተዳዳሪዎች ሹመት እንደማይቀበል አስታወቀ። በዶክተር ደብረ ጽዮን እየተመራ ያለው የህወሓት ጽህፈት ቤት ሹመቱን ተከትሎ በጻፈው ደብዳቤ ሂደቱ ፓርቲውን የሚያፈርስ በመሆኑ በዞንና በወረዳ የሚገኙ የህወሀት አመራሮች ከተሾሙት ጋር እንዳይተባበሩ አሳስበዋል። በጉዳዩ ላይ ከጊዜያዊ አስተዳደሩ እና ከህወሀት ጽፈት ቤት ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በመቀሌ ዩኒቨርሲቲ የህግ ትምህርት ቤት ተባባሪ ፕሮፌሰር የሆኑት የማነ ካሳ ሁኔታው የመንግስትና የፓርቲ መደበላለቅ ስር የሰደደ እንደነበር ማሳያ መሆኑን አመልክተዋል። ሙሉጌታ አጽዋ ዝርዝሩን ያቀርብልናል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ በምክትል አስተዳዳሪዎች ሲመሩ ለቆዩት ለሰሜን ምዕራባዊና ደቡብ ምስራቃዊ ዞኖች አዳዲስ አስተዳዳሪዎች መሾማቸውን ያስታወቁት ባለፈው አርብ ነሐሴ 17 ቀን 2016 ዓ ምት ነው። ለሁለት ከተከፈለው የህዝባዊ ወያነ ሐርነት ትግራይ ህወሀት አመራር አንዱ የሆነው በዶክተር ደብረ ጽዮን ገብረ ሚካኤል የሚመራ ቡድን በበኩሉ ከትናንት በስቲያ ቅዳሜ ነሐሴ 18 ቀን 2016 ዓ ምት ባወጣው ደብዳቤ ቤ ሹመቱ ተቀባይነት የለውም በማለት ተቃውሟል። በዶክተር ደብረጽዮን እየተመራ ያለው የህወሓት ቡድን ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ለሁሉም የህወሓት ዞንና ወረዳ ጽህፈት ቤቶች በላኩት በዚሁ ደብዳቤ የፓርቲውን አሰራርና ህጋዊ አካሄድ ባልተከተለ መንገድ የስልጣን ሹምሽር እየተካሄደ ነው ብለዋል። የደቡብ ምስራቅ ዞን አስተዳዳሪ የነበሩት ወይዘሮ ሊያ ካሳ እና የሰሜናዊ ምዕራብ ዞን አስተዳዳሪ የነበሩት አቶ ተክላይ ገብረ መድን ከአስር ወራት በፊት በአስተዳደሩ ፕሬዚደንት ከተነሱ በኋላ ነው አቶ ጸጋይ ገብረ ተክልና አቶ ተክላይ ፈቃዱ የተባሉ ኃላፊዎች በምትካቸው መሾማቸው የተገለጸው ወይዘሮ ፈትሎር ገብረ እግዚአብሔር በላኩት ደብዳቤ በጊዜው አስተዳደሩ የሚገኙ የተወሰኑ አመራሮች ለረዥም ጊዜ ህወሓትን የማፍረስ ጥረት ሲያደርጉ ቆይተዋል ሲሉም ወንጅለዋል። የፓርቲ አሰራርን ባልተከተልና ህጋዊ ባልሆነ አካሄድ የዞንና የወረዳ ኃላፊዎችን ከስልጣን ለማንሳት ጥረት ሲደረግ ቆይተዋል በማለት ወንጀላውን የሚቀጥለው ደብዳቤው ሹምሽሩ ህወሓትን ከስሩ ለመንቀል እየተደረገ ያለ አሻጥር ነው በማለት አክሏል። ሹመትን እየሰጡ ያሉትም በቅርቡ በተካሄደው የፓርቲው 14ተኛ ጉባኤ ህወሓትን ወክለው እንዳይንቀሳቀሱ የታገዱ ናቸው ብለዋል። የሚሾሙት ሰዎች በወረዳና በዞኖች በሚገኙ የህወሓት የአስተዳደር ኮሚቴዎች ውስጥ አባል ሆነው መሳተፍ እንደማይችሉም ይጠቅሳል። በጉዳዩ ከጊዜው አስተዳደሩና ከህወሓት ጽፈት ቤት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። በመቀሌ ዩኒቨርስቲ የህግ ትምህርት ክፍል ተባባ ተባባሪ ፕሮፌሰር የሆኑት የማነ ካሳ ግን ሁኔታው የመንግስትና የፓርቲን ስራ መደበላለቅ ስር የሰደደ እንደነበር ማሳያ መሆኑን አመልክተዋል። እዛ የሚሾሙ ሰዎች የአስፈጻሚው አካል የሆኑትን ህዝብ ከሚከፍለው ግብር ከመንግስት በጀት የተመደበላቸው በመንግስት በጀት የሚተዳደሩ ተቋማት ናቸው። ይህ ከሆነ ማን ነው እነሱን የሚከታተል በየቦታው በየደረጃ በዞኑም በወረዳ ያሉትን መሾም ካለበት የሚሾም መውረድ ካለበትም የሚያወርደው የሚለው ያ አስፈጻሚ እንዲሆን መንግስት እንዲመራ የተመረጠው አካል ነው። የመንግስት አስተዳደር ከሆነች እንጂ የፓርቲ አልሆኑም። ስለዚህ እዚህ ላይ በመንግስት በኩል የሚደረጉ ነገሮች አንድ ፓርቲ እንደ ፓርቲ ስፔሲፊካሊ ለይቶ እኔን ይመለከታል ማለት አይችልም። ከዚህ በፊት ህወሓት ምን ያክል በመንግስትና በፓርቲ መካከል የነበረው መቀላቀል መደባለቅ ምን ያክል ጫፍ የደረሰና አደገኛ እንደነበር ነው። አሁንም ያን ነገር ለማስተካከል ዝግጁ አለመሆኑን ያ ፓርቲ የሚያሳይ ነው። የህወሀት አመራሮች ከፓርቲው ምዝገባና ህጋዊ ሰውነት እንዲሁም የድርጅታዊ ጉባኤ ዝግጅት ጋር በተያያዘ ለሁለት ተከፍለው ሲወዛገቡ ቆይተዋል። ከነዚህ ሁለት ቡድኖች ውስጥ በቅርቡ በመቀለ የሰማዕታት ሐውልት አዳራሽ ሲያካሂድ የሰነበተው ጉባኤ ያጠናቀቀው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን የፓርቲው ምክትል ሊቀመንበር የሆኑትን አቶ ጌታቸው ረዳን ከኃላፊነት አንስቻለሁ ብለዋል። ዶክተር ደብረጽዮን ገብረ ሚካኤል በድጋሚ የህወሀት ሊቀመንበር አድርጎ መምረጡን የጉባኤው ቃል አቀባይ የነበሩት አቶ አማን ኤላሰፋ ደግሞ አቶ ጌታቸው ረዳን በመተካት የፓርቲው ምክትል ሊቀመንበር ሆነው መመረጣቸውንም ጉባኤው ማስታወቁ ይታወሳል። የጉባኤው ዝግጅት የፓርቲውን ደንብንና አሰራር የጣሰ ነው ሲሉ መካሄዱ ሲቃወሙ የቆዩት እና አቶ ጌታቸው በበኩላቸው ተቃዋሚ የተባሉ አመራሮችን ለማስወገድ ያለመ እንደሆነም ሲገልጹ ቆይቷል። እና አቶ ጌታቸው ረዳ ቡድን በጠራው ህወሀት የማዳን ተብሎ በተሰየመ ስብሰባ ላይ ደግሞ ጉባኤው ህጋዊ አይደለም፣ የሚተላለፉ ውሳኔዎችም ህጋዊ ተፈጻሚነት አይኖራቸውም በማለት you you you መግለጹ ይታወሳል። በትግራይ ክልል ዞኖችና ወረዳዎች ህዝባዊ ስብሰባዎች ማካሄድ የሚቻለው በክልሉ ጊዜያዊ አስተዳደር ፕሬዚደንት እውቅና ብቻ ነው ሲሉም አቶ ጌታቸው ነሐሴ 14 ቀን 2016 ዓም ለክልሉ የዞን የወረዳና የከተማ አስተዳደሮች በጻፉት ደብዳቤ ማስታወቃቸው ይታወሳል። የብሔራዊ ምርጫ ቦርድም ህጋዊ ሂደቱን አላሟላም በሚል ህወሀት ላካሄደው ጉባኤ እውቅና እንደማይሰጠውና ውሳኔዎቹም ተቀባይነት እንደማይኖራቸው ቀደም ሲል ማስታወቁ አይዘነጋም። ሙሉጌታ ፅበሃም መቐለ። ሙሉጌታ ፅበሃን አመሰግናለው። ከአሜሪካ ድምፅ ስርጭታችን በመቀጠል ላይ ነው። የታላቁ ህዳሴ ግድብ ተጨማሪ ሁለት ተርባይኖች ሀይል ማመንጨት መጀመራቸውን የተመለከተው ዘገባ ቀጥሎ የምንሰማው ነው። ታላቁ የኢትዮጵያ ህዳሴ ግድብ ሁለት ተርባይኖች ከትላንት በስቲያ ቅዳሜ ኃይል ማመንጨት መጀመራቸውን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። እያንዳንዱ ተርባይን አራት መቶ ሜጋዋት ኃይል እንደሚያመነጭ የገለጹ ጠቅላይ ሚኒስትሩ በጥቂት ወራት ውስጥ ተጨማሪ ተርባይኖች ስራ እንደሚጀምሩም ጠቁመዋል። የግድቡ ግንባታ ወደ መጠናቀቅ እያመራ ስለመሆኑ እየተገለጸ ያለው ከታችኞቹ የተፋሰሱ ሀገራት የሚነሱ ስጋቶች እና ተቃውሞዎች በቀጠሉበት ወቅት ነው። በአዲስ አበባ ዩኒቨርሲቲ የቀጠናዊና አካባቢያዊ የልማት ልማቶች መምህርና ተመራማሪ ዶክተር የሽጥላ ነ ግድቡ አሁን የደረሰበት ደረጃ የኢትዮጵያን የመደራደር አቅም እና ተሰሚነት የሚጨምር እንደሆነ ይገልጻሉ። ኬኔዲ አባተ ዝርዝርን ይዘዋል። ታላቁ የኢትዮጵያ ሕዳሴ ግድብ ሁለት ተርባይኖች ኃይል ማመንጨት መጀመራቸውን ጠቅላይ ሚኒስትር አብይ አህመድ ትናንት እሁድ ነሐሴ 19 ቀን 2016 ዓ ም ይፋ አድርገዋል። ከግድቡ 13 ዩኒቶች ውስጥ ሶስተኛውና አራተኛው ከትናንት በስቲያ ቅዳሜ ስራ መጀመራቸውን የገለጹት ጠቅላይ ሚኒስትሩ በጥቂት ወራት ውስጥ ሶስት ተጨማሪ ተርባይኖች ወደ ስራ እንደሚገቡም በብሔራዊው የኢትዮጵያ ቴሌቪዥን በተላለፈው ማብራሪያቸው ላይ ጠቁመዋል። ዛሬ አራት ተርባይን ኢነርጂ እያመረተ ነው። ባለፈው ሁለት ነበር። አሁን ሁለት ተጨምሮ አራት እየሰራ ነው። ምናልባት በሶስት ቢበዛ አራት ወር ገደማ ቢበዛ ዲሰምበር ላይ ተጨማሪ ሶስት ተርባይኖች ስራ ይጀምራሉ። ሰባት ተርባይን ማለት ነው። ዲሰምበር ላይ ሰባት ተርባይን ኢነርጂ ያመርታል። ዲሰምበር ላይ ሚኒመም ሰባ አንድ ቢሊየን ሜትሪክሊክ ውሃ እንይዛለን። ከሞላ ጎደል ዲሰምበር ላይ ያለው ስራ አንድ የማለቅ ማይልስቶን ያሳያል። ቅዳሜ ዕለት ስራ የጀመሩት ሁለቱ ተርባይኖች እያንዳንዳቸው 400 ሜጋዋት ኃይል ማመንጨት አቅም አላቸው ተብሏል። በ2014 ዓ ም ኃይል ማመንጨት ከጀመሩት ዘጠነኛና አስረኛ ዩኒቶች ጋር ተደምሮ እስካሁን ወደ ስራ የገቡት አራት ዩኒቶች በአጠቃላይ 1550 ሜጋዋት የኤሌክትሪክ ኃይል ማመንጨት አቅም ይኖራቸዋል። በቤኒሻንጉል ጉሙዝ ክልል የጉባ ተራራዎች ስር መጋቢት 24 ቀን 2003 ዓ ም የመሰረት ድንጋዩ ከተቀመጠበት ጊዜ ጀምሮ ሶስት መሪዎችን ያፈራረቀው ታላቁ የኢትዮጵያ ህዳሴ ግድብ አብዛኛው የግንባታ ስራው ተጠናቆ አሁን ያለበት ደረጃ ላይ የደረሰው በኢትዮጵያ በግብፅና በሱዳን መካከል ያለው አለመግባባት በቀጠለበት ሁኔታ ውስጥ ነው በአፍሪካ ህብረት ጥላ ስር ሲካሄድ የቆየው የግድቡ ድርድር ሚያዝያ ወር 2013 ዓ ም ከተቋረጠ በኋላ በሶስቱ የተፋሰሱ ሀገራት መካከል ከ2 2015 ዓም መጨረሻ አንስቶ እስከ 2016 ዓ ም ታህሳስ ወር ድረስ በካይሮና በአዲስ አበባ ከተሞች አራት ዙር ድርድሮች ተደርገው ስምምነት ላይ ለመድረስ አልተቻለም። ለድርድሮቹ ፍሬያማ አለመሆን ግብጽና ኢትዮጵያ እርስ በርስ ተወቃቅሰዋል። በአዲስ አበባ ዩኒቨርሲቲ የቀጠናዊና አካባቢያዊ ልማት መምህርና ተመራማሪ ዶክተር የሽጥላ ወንድሜነህ ግድቡ የደረሰበት ደረጃ ከሚሰጠው አገልግሎት ባለፈ የኢትዮጵያን የድርድር አቅም ከፍ የሚያደርግ ነው ይላሉ። ይሄ ለኢትዮጵያ ትልቅ ነው ከሆነ አሁን የእንዳሴው ግድብ ዛሬ እዚህ የደረሰበት ደረጃ ትልቅ እምርታ ነው ነው የምወስደው፣ ትልቅ እርምጃ ነው። አንደኛ በዚህ አሁንም አባይ ወንዝ አጠቃቀም ላይ ያለው ትግል ገና ጅማሬውን ነው እያየን ያለ ነው እንጂ አልተጠናቀቀም። የእንዳሴውን ግድብ ለምሳሌ ሰራ ነው ጨረስ ነው ማለት ትግሉን በድል ተወጣ ነው ማለት አይደለም። ከዛም በኋላ ተያይዘው የሚመጡ ብዙ ውስብስብ ጉዳዮች አሉ። ግን አትሊስት ኢትዮጵያ አንድ ሀገር በተፋሰሱ የሚኖራትን ተሰሚነት አንደኛ ይጨምራል። ሁለተኛ በአባይ ተፋሰስ በግብጽ ተይዞ የነበረውን የበላይነት ይሄ የሃይድሮ የፖለቲካ ሄገሞኒ ያንን የሚገዳደር ይሆናል። ለኢትዮጵያ ያንን አይነት አቅም ይሰጣል። ህዳሴው ግድብ የራሱ የሆነ አስተዋጽኦ አለው። ከሀይል አቅርቦት ኢንዱስትሪውን ከማነቃቃት ብዙ የራሱ የሆነ አስተዋጽኦ አለው ከዛ ባሻገር ግን በዚህ በተፋሰሱ የኢትዮጵያን የመደራደር አቅም ከፍ የሚያደርግ ነው የታላቁ የኢትዮጵያ ህዳሴ ግድብ የውሃ ሙሌት ከተጀመረበት ጊዜ አንስቶ ኢትዮጵያ ከታችኛው የተፋሰሱ ሀገራት ግብፅና ሱዳን ጋራ ስምምነት ላይ ሳትደርስ ሙሌቱን መቀጠሏ የ2015 የመርሆች ስምምነትና የአለም አቀፍ ህግጋትን የሚጻረር ነው በማለት ስትወቅስ የቆየችው ግብፅ ተጨማሪ ሁለት ዩኒቶች ሀይል ማመንጨት መጀመራቸው ከተገለጸ በኋላ በይፋ የሰጠችው መግለጫ የለም ሆኖ ሆኖም ቀደም ሲል ኢትዮጵያ ስምምነት ሳይደረስ የግድቡን የውሃ ሙሌት መቀጠሏ ህገ ወጥ ነው ስትል በተደጋጋሚ የተቃወመችው ግብጽ የመጨረሻው ዙር ድርድር ያለ ስምምነት ከተጠናቀቀ በኋላ በውሃ ሀብትና መስኖ ሚኒስቴሯ በኩል ባወጣችው መግለጫ ኢትዮጵያ በድርድር ሽፋን በአባይ ወንዝ ላይ ከቁጥጥር ውጭ የሆነ ባለቤትነት እንዳላት ከታችኛው የተፋሰሱ አገራት ይሁኝታ ለማግኘት ብቻ መደራደርን መርጣለች ሲል ወቅሶ ነበር። ግብጽ በአለም አቀፍ ቻርተሮችና ስምምነቶች መሰረት ውሃዋን እና ብሔራዊ ደህንነቷን መከላከል መብቷ የተጠበቀ ነው ሲልም አክሏል። ግብጽ በድርድር የመቀጠል ፍላጎት እንደሌላትም ማስታወቋ ይታወሳል። በአዲስ አበባ ዩኒቨርሲቲ የቀጠናዊና አካባቢያዊ ልማት መምህርና ተመራማሪ ዶክተር የሽጥላ ወንድሜነ በበኩላቸው ግብጽ ሌሎች አማራጮችን ልትሞክር ብትችልም ወደ ድርድር እንድትመለስ የሚያደርጓት ምክንያቶች እንዳሉ ያብራራሉ። የታችኛው ተፋሰስ ሀገራት በተለይም ግብጽ በዲፕሎማሲውም በድርድሩ ላይ እንዳሰቡት የበላይነታቸውን ጠብቀው ለመሄድ በእጆቻቸው ያሉትን አንዳንድ ካርታዎች እያጡ ይመስለኛል። እና አሁን ቀጥለው እንግዲህ ያላቸውን የወታደራዊ ኃይል አቅማቸውን ሌሎች ሌሎች መንገዶችንም በመጠቀም ጫና ማድረግ እና ማንበርከክ የሚል አይነት አካሄድ ነው ይሄዱ ያሉት። ይሄ አሁን ከሰሞኑ ሶማሌ ውስጥ የምናየው ነገር ያው ሱዳን ውስጥ ያለውን ኖርማል ኢትዮጵያን አሁን ኢንሰርክል ማድረግ ጫና አሳድሮ ወደ ግብጽ ፍላጎት ኢትዮጵያ እንድትመጣ የማድረግ ፍላጎት ነው አሁን ላይ ያለው። እና የህዳሴው ግድብ እና በተለይ የትብብር ማዕቀፍ ስምምነቱ በጣም ትልቅ ለእኔ ጌም ቼንጀሮች ናቸው፣ ለለውጥ የሚያመጡ ማለት ነው። በተለይ የትብብር ማዕቀፍ ስምምነቱ የኮፕሬቲቭ ፍሬምወርክ ኦፍ አግሪመንት የሚባለው ከጥቂት ሳምንታት በፊት ደቡብ ሱዳንም ፈራሚ ሆና ገብታለች። ስድስት ሀገራት ሆነዋል። እንግዲህ የናይል ቤዚን ኮሚሽን በትብብር ማዕቀፉ ስምምነት መሰረት የሚመሰረት ከሆነ ይሄ ለተፋሰሱ ሀገራት ዓለም አቀፍ እውቅናን የሚሰጥ፣ አካሄዶቻቸውን፣ መብቶቻቸውን ሁሉ የሚጠብቅ ነው የሚሆነው እና እየተከሰቱ ያሉ ክስተቶች የኢትዮጵያን የመደራደር አቅም ሞር እየጨመሩ አቅም እየፈጠሩ ነው እየመጡ ያሉት እና ዞሮ ዞሮ ወደ ድርድር መምጣታቸው አይቀርም። ግብጽ የማገኘውን የውሃ መጠን ይቀንስብኛል ያለችውን የግድቡን ጉዳይ ወደ ተባበሩት መንግስታት የጸጥታው ምክር ቤት መውሰዷም ይታወሳል። በድንበር ተሻጋሪ ውሃ ለመግባባት ጉዳይ ለመጀመሪያ ጊዜ በአጀንዳነት የተወያየው ምክር ቤቱ ጉዳዩን ወደ አፍሪካ ሕብረት መመለሱም አይዘነጋም። አወዛጋቢ እንደሆነ ግንባታው በመጠናቀቅ ላይ የሚገኘው የህዳሴ ግድብ በአሁኑ ወቅት 62.5 ቢሊዮን ሜትር ኪዩብ ውሃ መያዙን እና ወደ ኋላ ከሁለት መቶ ኪሎ ሜትር በላይ በሚሆን ቦታ ላይ መተኛቱን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የወንዙ ፍሰት ሳይስተጓጎል ከመቀጠሉም በተጨማሪ የግድቡ የውሃ ማስተንፈሻ በሮች ተከፍተው ተጨማሪ 2800 ሜትር ኪውብ ውሃ በሰከንድ ማፍሰስ ጀምረዋል ሲሉም ገልጸዋል። የግድቡ አጠቃላይ ግንባታ በአንድ ዓመት እንደሚጠናቀቅም ነው የገለጹት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ኬኔዲ አባተን አመሰግናለሁ። ቀጣዩ ዘገባ ወዲህ ወደ አሜሪካ ይመልሰናል። በመጧጧፍ ላይ ያለውን የምርጫ ዘመቻ ይመለከታል። የሪፐብሊካን ፓርቲውን ወክለው በምክትል ፕሬዚደንትነት የሚወዳደሩት ጄዲ ቫንስ እርሳቸውና ዶናልድ ትራምፕ ምርጫውን አሸንፈው ዋይት ሀውስን የሚቆጣጠሩ ከሆነ በፌዴራል ደረጃ በመላ ሀገሪቱ ውርጃን እንደማይከለክሉ ትናንት እሁድ አስታውቀዋል። ይህ በእንዲህ እንዳለ የዴሞክራቲክ ፓርቲውን በመወከል የሚወዳደሩት ካሜላ ሄሪስ እና ቲም ልዝ የስነ ተዋልዶ መብትን በተመለከተ ያላቸውን መልእክት በስፋት እንዲዳረስ በማድረግ ላይ ናቸው የምርጫ ዘመቻቸው ደግሞ ከዚህ በፊት ያልተመዘገበ የገንዘብ መጠን ማሰባሰቡ ታውቋል የቪኦኤ ቬሮኒካ ባልዴራስ ኢግሌሲያስ የላከችው ዘገባ ነው እንደሚከተለው ተጠናቅረዋል ሚት ዘ ፕሬስ በተሰኘውና በኤንቢሲ ቴሌቪዥን ዘወትርሁድ ሁድ በሚተላለፈው ፕሮግራም ላይ የቀረቡትና የሪፐብሊካን ፓርቲውን በመወከል በምክትል ፕሬዚደንትነት የሚወዳደሩት ጄዲ ቫንስ በምርጫው የሚያሸንፉ ከሆነ ውርጃን በመላ ሀገሪቱ ያግዱ እንደው ተጠይቀው ነበር። በእርግጥ ያንን ለማድረግ ቃል መግባት እችላለሁ። የጄዲ ቫንስ አስተያየት የመጣው ዶናልድ ትራምፕ ትሩዝ ሶሻል በተሰኘው ማኅበራዊ ሚዲያ ገጻቸው ላይ አስተዳደሬ ለሴቶችና ለሥነ ተዋልዶ መብቶቻቸው መልካም ይሆናል ብለው አስተያየት መስጠታቸውን ተከትሎ ነው። በኮንግረስ የሚገኙ አንዳንድ ሪፐብሊካኖች ግን ውርጃ በመላ ሀገሪቱ እንዲታገድ ጥረት በማድረግ ላይ ናቸው። ትረምፕ ወደ ዋይት ሀውስ የሚመለሱ ከሆነና ውርጃን በመላ ሀገሪቱ የሚያግድ ሕግ ከኮንግረስ ቢመጣላቸው ውድቅ ያደርጉት እንደው በድጋሚ የተጠየቁት ጄዲ ቫንስ ተከታዩን መልስ ሰጥተዋል። ያደርጉታል ብዬ አስባለሁ። እንደሚያደርጉት በግልጽ አስታውቀዋል። የካሜላ ሄሪስ እና የቲም ዋልዜ ምርጫ ዘመቻ በትረምፕ አስተዳደር የሥነ ተዋልዶ መብቶች ሊደፈጠጡ እንደሚችሉ በማስጠንቀቅ ላይ ናቸው። ቲም ዋልዝ በቅርቡ በተደረገው የፓርቲው ብሔራዊ ጉባኤ ላይ ጉዳዩን በተመለከተ ተናግረው ነበር። በኮንግረስም ሆነ ከኮንግረስ ውጭ በመላ አገሪቱ ውርጃ እንዳይፈጸም ይከለክላሉ። የዲሞክራቲክ ፓርቲው ብሔራዊ ጉባኤ በአጠቃላይ ሲታይ ውጤታማ እንደነበር ተንታኞች በመናገር ላይ ናቸው። በምርጫው ላይ ለውጥ የሚያመጣ እንደሚሆን ዲሞክራቶቹ ተስፋ አድርገዋል። የሄሪስና ዎልዝ የምርጫ ዘመቻ ቡድን እስካሁን 540 ሚሊዮን ዶላር መሰብሰቡን ትናንት እሁድ ይፋ አድርጓል። ከሁለቱም ፓርቲ የማይወግኑት ሴናተር በርኒ ሳንደርስ ምክትል ፕሬዚደንት ካምላ ሄሪስ ወደ ፕሬዚደንትነት የሚያደርጉት ጉዞ የተሳካ እንደሚሆን ተስፋ እንዳላቸው ጥንቃቄ የተሞላ አስተያየታቸውን ሰጥተዋል። አስቸጋሪ የምርጫ ዘመቻ የሚሆን ይመስለኛል። እንደማስበው ምክትል ፕሬዚዳንቷ በሚሊዮኖች በሚቆጠሩ የህዝብ ድምፆች የማሸነፍ በጣም ጥሩ እድል አላቸው። ከፍተኛ ፉክክር የሚታይባቸውን ግዛቶችንም የማሸነፍ ከፍተኛ እድል አላቸው። የሪፐብሊካኑ ሴናተር ታም ካትን በዚህ አይስማሙ። ዶናልድ ትራምፕ ከዚህ ቀደም ፕሬዚዳንት ነበሩ። የአሜሪካ ህዝብ እንደ ሠሩ ያውቃል። ባለፉት አራት ዓመታት በካማላ ሄሪስ እና በጆ ባይደን አስተዳደር ምን ስቃይ ህዝቡ እንደደረሰበት ትራምፕ ይረዳሉ። እናም ለዚያ ነው ዶናልድ ትራምፕን ወደ ዋይት ሃውስ ለመመለስ ሕዝቡ ዝግጁ የሆነው። ሁለቱም ፓርቲዎች በያዝነው ሳምንት በርካታ የዘመቻ ክንውኖች ይኖራቸዋል። ምክትል ፕሬዚደንት ካማላ ሄሪስ እና ቲም ዎልዝ ረቡ በጆርጂያ ግዛት የአውቶቡስ ጉዞ የምርጫ ዘመቻ ይኖራቸዋል። ትራምፕ በበኩላቸው በዊስከንስን ከነዋሪዎች ከተውጣጡ ድምፅ ሰጪዎች ጋር ሐሙስ ውይይት ያደርጋሉ። አርብ ደግሞ በፔንሲልቬንያ ዘመቻቸውን ይቀጥላሉ። ቬሮኒካ ባልደራስ ኤግሌሲያስ ለላከችው ዘገባ እንግዶልነኝ ዋሽንግተን ዲሲ። የአሸንዳ በዓል በዋሽንግተን ዲሲ ከትናንት በስቲያ ቅዳሜ ተከብሮ ውሏል። ዓመታዊ የአሸንዳ በዓል በዋሽንግተን ዲሲ ሜሪላንድ፣ ቨርጂኒያ እና ከአቅራቢያ ክፍለ ግዛቶች በተሰባሰቡ የትግራይ ማህበረሰብ አባላት ሴቶችና ልጃገረዶች በተሰባሰቡበት የካፒቶል ሂል ህንጻ ፊት ለፊት ከትናንት በስቲያ ቅዳሜ በድምቀት ተከብረዋል። የዋሽንግተን ዲሲና አካባቢው የትግራይ ማህበረሰብ ህብረትና የሴቶች ማህበር የተዘጋጀው የአሸንዳ በዓል በጦርነት የተፈናቀሉትን የትግራይ ተወላጆች ወደየቀያቸው መመለስ መመለስ በጀመሩበትና ተስፋ በሚታይበት ወቅት በመሆኑ የዘንድሮውን ልዩ ያደርገዋል ሲሉ ከበዓሉ አስተባባሪዎች አንዷ ወይዘሮ ጀንበር ገብረ ሕይወት መግለጻቸውን በዓሉን በስፍራው ተገኝተው የተከታተለው ባልደረባችን ገብረ ገብረ መድህን ገልጾልናል። ሴቶችና ልጃገረዶች ባህላዊ ልብስና ጌጣጌጦች ለብሰው ከመጨፈር በተጨማሪ የአስራ ስድስት ዓመት ወጣት ሄራን አራያ የአመቱ የአሸንዳ አምባሳደር ተብላ ከአባና ሪባን ተሸልማለች። ሽልማቱ የአሸንዳ ባህላዊ ትውፊት በሚመለከት ለሌሎች የማሳወቅና የማስተላለፍ ኃላፊነት ጥሎብኛል ብላለች። ሄለን በስነ ስርዓት ወቅት በአስተላልፋችው መልእክት ክብራትና ክብራን። ስርጭታችን ይቀጥላል። ቀጣዩ ሳምንታዊ ሐኪሞን ይጠይቁ የተሰኘው ጥንቅራችን ነው። የምሽቱ ሐኪምዎን ይጠይቁ በጭንቀትና በሚያስከትላቸው ጣጣዎች ዙሪያ ያተኩራል። ጭንቀት የሰውነታችንን በሽታን የመከላከል አቅም በማዳከም ለተለያዩ የህመም አይነቶች እንደሚያጋልጥ የመስኩ ባለሙያዎች ይናገራሉ። ሙያዊ ትንታኔውን የሚሰጡን የዩናይትድ ስቴትሱ ባሮ የነርቭ ሕክምና ተቋም መምህር ተመራማሪና የነርቭና የአእምሮ ሐኪሙ ፕሮፌሰር ዮናስ እንዳለገዳ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ፕሮፌሰር ዮናስ እንዳለ ገዳ የሐኪሞን ይጠይቁ ደንበኛ ነት አድማጮቻችን በተለያየ ሙያውን የሚመለከቱት ጥያቄዎች ደጋግመው ያገኙታል። ዛሬም እንደ ወትሮ ለእርሶ ሙያ ቀረብ ባሉ ጥያቄዎች መልሰን ተገናኝተናል። በቅድሚያ ለጊዜው አመሰግናለሁ። ደስ ይለኛል አሉላ። እንግዲህ በተቻለ መጠን የጋን መብራት ላለመሆን ለመሞክረው ለሌለችኛ እውቀት ለማካፈል ከሌላውም ለመማር ደስ ይለኛል። የምሽቱ የሐኪሞን ይጠይቁ ፕሮግራማችን በጭንቀትና በሚያስከትላቸው ጣጣዎች ላይ ያተኩራል። ምንም እንኳን በተለያዩ ጊዜያት በተለያዩ ምክንያቶች ለሚያስጨንቁ ሁኔታዎች መጋለጥ ሰው የመሆን እጣ ጨርሶ ከጭንቀት የነፃ ህይወት ባይታሰብም ከኑሮ ከህይወት እውነታዎች አንዱ ነውና አብዛኛው አድማጮቻችን የሚኖሩበት ኢትዮጵያም ሆነ በውጭ ሀገር የሚኖሩ ወገኖች ጭምር ግል ህይወት ከሚገጥሙ የተለያዩ ፈተናዎች በተጨማሪ በተለይ በሀገራቸው ባሉ ባልተቋረጡ አስጨናቂ ሁኔታዎች ረዘም ያለ ጊዜ የፈጀ ጦርነትና መፈናቀል፣ ረሃብ፣ ርዛት እጅግ የበረታ የኑሮ ውድነትን ጨምሮ በተለያዩ አስቸጋሪ ሁኔታዎች ውስጥ እያለፉ በመሆናቸው በሚሊዮኖች የሚቆጠሩ ለከፋ ጭንቀት የሚዳረጉበት ለአእምሮ ጤና መታወክ መዳረጋቸውን በተለያዩ ሁኔታዎች ይገለጻል። የጭንቀት ጉዳይ መፍትሄ የሚሻ ትኩረት የሚፈልግ ጉዳይ ሆኗል እና ጭንቀት በሰውነት በሽታን የመከላከል አቅም ላይ የሚያሳድረውን የበረታ ጫና እና የተለያዩ የሰውነት ክፍሎች በጭንቀት የተነሳ ለበሽታ ሊዳረጉ የሚችሉባቸውን ሁኔታዎች ቢያስረዱን እና በዚህ ብንደረደር። እሺ፣ አመሰግናለሁ። አሉላ ጭንቀት ወይም በፈረንጆቹ ስትረስ የሚባለው በብዙ እንገድ ይገለጻል። እንግዲህ በእንግሊዝኛ ቋንቋ ባዮሳይኮሶሻል ሞዴል ማለትም ሰውነት ውስጥ የሚቀሳቀሱ በሰውነት ውስጥ የሚኖረው ተጽዕኖ፣ እንደገና በስነ ልቦና፣ እንደገና ደግሞ በሶሻል በህብረተሰብ ኑሮ ውስጥ የተለያየ ተጽዕኖ አለው። ለምሳሌ ያክል አንድ ሰው እራት ከምሽቱ ሁለት ሰዓት ይበላል እንበል። እዛ በኋላ ውሃ ብቻ ነው የሚጠጣው። ምንም አይነት ምግብ አይበላም። ልክ በኢትዮጵያ አቆጣጠር ከሌሊቱ አስር ሰዓት ማለትም በፈረንጆቹ ፎር ኤኤም አካባቢ ይሄ የጭንቀት ሆርሞን የስትሬስ ሆርሞን የሚባለው ፈረንጆቹ ኮርቲዞን ይባላል። እኛ እንግዲህ ርጋጨት ልንለው እንችላለን። ስሙ አለ። እሱ ይከፍ ይላል እና ይሄ ምንድን ነው የሚያደርገው ደም ውስጥ የሚንቀሳቀሰው የስኳር መጠን እየቀነሰ ስለሚመጣ እንግዲህ ከየትም ከየትም ብለህ ይላል ሰውነት እና ወደ ደም ስኳር እንዲመጣ አድርግ ይላል። አሁን ተነስቶ እንደ እንግዲህ እንደ ታዛዥ ኮርቲዞል ሄዶ ጉበት ውስጥ ለክፉ ቀን የሚቀመጥ ስኳር አለ። በእንግሊዝኛ ቋንቋ ግላይኮጅን ነው እና ያንን ሄዶ እንዲለቀቅ ያደርግና ደም ውስጥ ያለው የስኳር መጠን ሁልጊዜ በአምሳና መቶ መሀል እንዲቆይ ይፈልጋል። ከዛም በላይ ለስኳር በሽታ ያጋልጣል። ከዛም በታች እንደ ልጆች እንደ ሲዥ እንደ ችግሮች ሊያመጣ ይችላል። ስለዚህ ይሄ የጭንቀት ሆርሞን ኮርቲዞሉ ይህንን የባዮሎጂካል ስትረስ ሰውነት ከየትም ከየትም ብለህ ስኳር አምጣ ይለዋል። ከጉበት አምጥቶ ይለቃል። ይሄ ግን ሆርሞን የስኳር መጠኑን በጣም ዝቅ እንዳይል ያደርጋል። ተጠቀመ በሌላ በኩል ደግሞ የአደጋ ምልክት ስለሆነ ሰውነት አደጋ ላይ ነው፣ ወደ ችግር ላይ ወድቋል ሲል ነው ዘሎ የሚገባው ከሌሎቹ አስር ሰዓት ቀድማ እና ልክ እንደ በጣም እንደተደናገጠ ወታደር ከላሽን ከቡን በያቅጣጫው እንደሚተክሱ አይነት ካየኸው፣ ሌላ አደጋ አለ ብሎ ስለሚያስብ ሰውየውን ረፕነፍሪ የፍላይት ኦር ፋይት ሮጦ እንዲያመልጥ ወይም ተዋግቶ እንዲሞት ሰውየውን የማንቀሳቀስ ማንቀሳቀስ። ስለዚህ ስነ ልቦናዊ ጭንቀትም ይፈጥራል ግለሰቡ ላይ። ስለዚ አንዳንድ ሰዎች የጭንቀት ስሜት፣ ፍርሃት ፍርሃትም ሌላቸው ይችላል። አንዳንድ ጊዜም ደግሞ የጭንቀት ኖርማል በጣም በከፍ ሲል በዛን ሰዓት ነው አንዳንድ ጊዜ የሀርት አታክ ወይም ልብ አደጋ ላይ የሚወድቅበት ጊዜ እና ይሄ እንግዲህ በአንድ በኩል መስቀል ወተሰላ ህጢ ነው ይዘው የሚመጣው ስኳርህን በሌላ በኩል ደግሞ አደጋ በሌለበት ሁኔታ እንዳለ አድርጎ የልብ ትርታንም ይጨምራል። ልክ ሮጦ ለማምለት እንዲሆን ያደርጋል። እና ስለዚህ አንዳንድ አደጋዎችም አሉ። ስለዚህ ይሄ በጣም የታወቀ ሆርሞን ነው ኮርቲዞል። መልካም፣ ፕሮፌሰር ዮናስ ይህን ቀደም ብለው ዘርዘር አድርገው ያስረዱንን ይህ ኮርቲዞል የተባለ የሰውነት ቅመም ወይም ሆርሞን ጤናማ ሂደቶችን ተከትሎ ከፍና ዝቅ የሚልበትን ይህን የተፈጥሮ አሰራር የሚያዛባ ወይም የሚያውቅ ከጭንቀት ጋር የተዛመደ ሁኔታ በማነጻጸር ደግሞ ቢያስረዱን። ይህ ኮርቲዞል ጭንቀት ማለት ምንድን ነው? ይወጣል እና ይወርዳል። ሰው ወደ ላይ ይወጣል ከዛ ይወርዳል። ብዙዎቹ ኖርማል የሆኑት ነገሮች ለምሳሌ ያክል ሲበላ አንድ ሰው ፓልሰታይል ሪስፖንስ ማለትም ኢንሱሊኑም ከፍ ይላል። ሌሎች ሌሎች ወዲያ ይወጡ እና ቶሎ መስመር መስመር አስይዘው ከዛ ይወርዳሉ ሆርሞኖች። ይሄ ኖርማል ነው ፓልሰታይል። ይሄም ኮርቲዞሉ ከሌሊቱ አስር ሰዓት ይወጣና ይወርዳል። ግን አንዳንድ ሰው ደግሞ ከፍተኛ ስትረስ ውስጥ ካለ እና ስትረሱን የሚወጣ ካልሆነ በስፖርት በተለያየ መንገድ ይሄ ኮርቲዞሉ ወጥቶ መውረድ አለበት። ከአንድ ሰዓት ሁለት ሰዓት በኋላ መውረድ አለበት፣ በተለመደው በጤናማ ሁኔታ ግን ይወጣና በዛው ከፍ ብሎ ከቀረ በእንግሊዝኛ ቋንቋ ክሮኒክ ስትረስ፣ አደጋም ሳይኖር አለ ብሎ እንዲሰማው ያደርጋል። ነገር ግን ይሄ ግለሰብ በርባ አቅጣጫ የምትተኮስበት ከሆነ ያ ሆርሞን ከፍ ብሎ ነው የሚቆየው ማለት ይሄ ግን በመደበኛ ቅድም በገለጽናቸው ሰዎች ተደራራቢ ጭንቀት ባላቸው ሁኔታ ውስጥም የኢትዮጵያን ምሳሌ ብናደርግ አድማጮቻችን ውጭም ያሉት አገር ውስጥ ባለው ሁኔታ የሚሆን በግል ኑሯቸው ባሉበት በሚያስጨንቋቸው ነገሮች አሁን ያሉት ሁኔታ ይከሰታል። ከፍ ብሎ መውረድ ሲገባው እዛው ከፍ እንዳለ እየተባባሰ ሊቀጥል ይችላል። አዎ ጠቅመ ያለው ብሎ ሰውነት ያንን ነገር የሚፈጥረው ለመከላከል ነው አደጋ ደርሶብኛል፣ ዙሪያው ገደል ሆኗል ብሎ እንዲህ የሚያደርገው ሰውነትን። ነገር ግን ልክ ነገሩን ስኳሩን አስተካክሎ ምን ካለ በኋላ መውረድ አለ። ግን ያለው ስትረስ በጦርነት ሊሆን ይችላል፣ ወይም ደግሞ የሰቆቃ ዜና ከቀን በቀን በቲቪ በዩቲዩብም፣ በውኖም ሊሰማ ይችላል አንድ ሰው ያንን በፈር ለማድረግ ያንን መመከቻ በስፖርት ሙዚቃ በመስማት ወይም በጸሎት ወይም ከጓደኛ ጋር መማራት ወይም እንደዚህ አይነት ነገር ተጠቅመው ሰውነቱ እንዲከላከል የሚያደርጉ ሰዎች ጤንነታቸውን ለመጠበቅ ይጠቅማቸዋል። ነገር ግን እንደዚህ ከባድ ስትረስ ውስጥ ሆነው ያሉ ሰዎች እንግዲህ በትዳርም በምንም ሊሆን ይችላል። አንድ ሰው ከአንድ ጎረቤት ቢጋጭ አንድ ነው፣ ግን ከአርባ ጎረቤት ጋር ከተጋጨ ይሄ ስትረስ ሆርሞኑ ከፍ እንዳለ ነው የሚቆይ ያንን መከላከያ በተለያየ መንገድ መጠቀሙ ነገሩን ያወር ታወቃል። አንዳንዱ ደግሞ ይህንን ስትረስ ለመከላከል መጠጥ ሊጠጣ ይችላል። መጠጥ ሲጠጣ ደም ስር ትንሽ ዘና ይላል፣ ብለድ ፍሎ ይጨምራል፣ ስትረስ ስሜት ይቀንሳል። ነገር ግን ችግሩ ያው በመጠጥ ደስታ ይገኛል ብላችሁ መጠና ትለፉ ትቃጠላላችሁ ያለው በደንብ ማን እንደጻፈው አላውቅም የገባው ሰው ይህ ሰውነት እንዴት አድርጎ ከአንድ መለኪያ ወደ ሁለት ከሁለት ወደ ሶስት ከሶስት ወደ አምስት እያለ እንደሚሄድ ነው። እና ያ አደጋ አለው። ግን ለጊዜው አንዳንድ ሰዎች ስ ከባድ ስትረስ ውስጥ ውለው መጥተው አንድ ብርሌ ጠጅ ከጠጣ ተለልለው፣ ችግሩ እንግዲህ ወደ አስር ብርሌ ላይ እንዳይሄድ ነው። መልካም። ፕሮፌሰር ዮናስ ለመፍትሄ የሚበጁትን በተጨባጭ የተፈለገውን ውጤት ማምጣት ያስቻሉትንም ሌሎቹንም ጨምሮ በሰዎች አእምሮ የሚጉላሉ ጥያቄዎችን እናነሳለን። ነገር ግን ቅድም እንደገለጹት እንዲህ ያለው ሁኔታ ሲፈጠር ካላወቅን መፍትሄ ፍለጋ ስለሌለ ሰዎች ይሄ አስጨናቂ ሁኔታ የጤና ጠንቅም ሊሆን እንደሚችል ከስነ ልቦናውም፣ አእምሮ ጤናውም፣ የጠቅላላ ሰውነት ጤናም በሽታን መከላከል ጨምሮ ለተለያየ ሁኔታ ሊያጋልጥ የሚችል መሆኑን መረዳት እንዲችሉ፣ እናም መፍትሄ ፍለጋ እንዲያስቡ ምን ማድረግ አለባቸው? ብዙ ጊዜ ሰዎች ከልክ በላይ ጭንቀት ሲሰማቸው ማጀራቴ ጨመደደኝ፣ ተጓር ላይን አቃጠለኝ፣ ግልጽ በሆነ መንገድ ማስብ አቃተኝ፣ ከምግፍት የከፋ ላይ ብዙዎቹ ምልክቶቹን ያውቋቸዋል እና አንዳንዴ ሰውነትን ማዳመጥ ጥሩ ነው፣ ማይንድ ፉል ማኖር ግን ከመጠን በላይም ደግሞ እንደ አንዷን ነገር ይዞ በጣም በማጋነን ለምሳሌ አሁን አንድ ሰው ደንገጥ ብሎ የልብ ትርታ ከፍ ቢል ኖርማል፣ ግን ለምን ከፍ አለ ልብ ትርታ ብሎ ደግሞ መደናገጥ ከድጡ ወደ ማጡ ነው የሚሆን። ሌላ ጭንቀት መጨመር ነው መጨመር። ለዚህ ነገሮችን በልኩ መውሰድ ከተቻለ ምልክቶችን ልብ ማለት ጥሩ ነው። ያንን ምልክት ለምሳሌ አንድ ሰው ሰውነቱ ላይ የስትረስ ስሜት ሲሰማው ትንሽ ዞር ዞር ብለው ይመጣ እኮ ይቀንሳል፣ የስትረሱ መጠን ይሄ ደሞኑ ልክተ ምናም ለውጥ ላይ መ ፐርሲቭ ዲስትሬስ፣ ግለሰቡ ስትረስ ተሰማኝ የሚለው ራሱ ክብደት አለው። ጭንቀት ተሰማኝ ብሎ ማሰብ በራሱ ትኩረት ይፈልጋል። ትኩረት ይፈልጋል። ሪል ኦር ፐርሲቭ ዲስትሬስ። ዋናው ግለሰቡ ስትረስ ሲሰማው ጤናማ በሆነ መንገድ ሄዶ ወክ አድርገ መምጣት፣ አምስት ደቂቃ ሊሆነች ወይ፣ ከወንበሩ ተነስቶ መስኮት ራቅ ብሎ ማየት ለምሳሌ ኮምፒውተር ስክሪን ላይ ዝም ብሎ ብዙ ሰዓት መቆየት አይን ላይ ስትረስ ትሬን ያመጣል። ያ ደግሞ የተለያየ ለውጦች ያመጣል ሰውነት ላይ። ስለዚህ ጠና ብሎ ትንሽ በመስኮት መልከት ያደርግ በመጠኑም ቢሆን ያንን የስትረስ ትን ሊቀንስ ይችላል። ስለዚህ አይና አቅም አንድ ሰው የስትሬስ ስሜት ሲኖረው ባለው አቅም ጤናማ በሆነ መንገድ ወይ በስፖርት ወይ በትንሽም ዞር ዞር በማለት ሁለት ደቂቃ ሊሆን ይችላል። ሶስት ደቂቃ ሊሆን ይችላል። ዋናው ነገር ግን ስትረስ አይኖርብኝ፣ አጠገቢ አይድረስ የሚባለው አቨርሽን አበርሽን ስትረስ ጭራሽ በጣም በሚገርም ሁኔታ ስትረሱ እንደው ዝሆን እያከለ ከትንሽ ወደ ተራራ ነው ከፍ የሚለው። ሌላ ጭንቀት ጋባዥ ነሱ ይብሳል ይብሳል። መካድማ አያስልኝም። ስትረስ አይኑረኝ ብሎ ዝም ብሎ እንደው አየር ላይ መሆንም የለም። ግን ስትረስ ሲሰማውም ደግሞ ተገቢውን ማድረግ ይኖርባታል ወይ ይኖርበታል። ፕሮፌሰር ዮናስ ከጀመሩት ብንለጥቅ በአንድ በኩል ጭንቀት አይኑርብኝ አይባልም። በመግቢያችን ጠቆም እንዳደረግ ነው ጭንቀት የህይወት አካል ነው። ሁሉም ሰው በአንድ ምክንያት ወይ በሌላ መጠኑ ይለያይ እንጂ አስጨናቂ፣ አሳሳቢ ጉዳይ ይገጥመዋል። እንዴት ይወጣዋል? ከባድም ቀላል የሚሆን ነገሮችን ረጋ ብሎ መወጣት የሚችልበት መላ ይፈልግ ምን ማድረግ አለበት የሚባለው ነው እንጂ ጨርሶ አይኑር አይደለም የሚለውን ይዘን፣ ነገር ግን ጭንቀት ሲኖር ሰዎች የሚያደርጓቸውን አንዳንዴ የጥሞና ጊዜ መውሰድን በተለይ ከምስራቁ ባህል የተወሰደው በእንግሊዝኛው ማይንድፉልነስ የሚባለው አንዳንዴ ራሱን የቻለ የልምምድ እንቅስቃሴም እንዳለው ይታወቃል። ሰፊ ነገር ነው። ወይም ደግሞ ቀደም ብለው ጥቅስ ያደረጉትን የመሰለ ሰውነትን ለማፍታታት ረዘም ያለ የእግር ጉዞ ማድረግ የመሳሰሉን እንደ ጥሩ የሚነገሩ አሉ። በእርግጥ እነኚህ ሳይንሳዊ መሰረት ሲኖራቸው ይሆን? ጭንቀት ለማርገብ ለመቀነስ፣ አንዳንዴም ለመከላከል ጭምር እንደ ተጨባጭ መፍትሄ ይታያሉ ወይ? ሌሎችም ካሉ አድማጮች እንደተከታተላችሁት፣ ቃለ መልሱ አልተቋጨም። ያደመጣችሁትንና ቀሪውን የፕሮግራሙን ክፍል ሙሉውን በድረገጻችንና በማህበራዊ ድረገጾቻችን እናኖራለን። ለጊዜው ፕሮፌሰር ዮናስ እንዳለገዳን ለሙያዊ ትንታኔያቸው እናመሰግናለን። በመቀጠል በአፍሪካ ጉዳዮች ላይ ወደሚያኮተኩረው አፍሪካ ነክ ርዕሶች በተሰኘው ጥንቅር እናልፋለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ባለሥልጣን እና የ15 ሀገራት ስብስብ የሆነው የምዕራብ አፍሪካ ኢኮኖሚ ማህበረሰብ ወይም በምጻሩ ኤኮዋስ እንዲሁም ከአካባቢው ባለሥልጣናት ጋር በአእምሮ ልዕቀት ወይም በአርቲፊሻል ኢንቴሊጀንስ ወታደራዊ አጠቃቀም አጠቃቀምና ከቴክኖሎጂ ጋር በተያያዙ ጉዳዮች ዙሪያ ከጥቂት ቀናት በፊት በናይጄሪያ ወሳኝ ብለው የገለጹትን ስብሰባ አድርገው ነበር። የአሜሪካ የጦር መሳሪያ ቁጥጥር መከላከልና መረጋጋት ቢሮ ረዳት ሚኒስትር በናይጄሪያ ባደረጉት ስብሰባ ዙሪያ ቲሞቲ ኦቢዩዙ ከአቡጃ የላከውን ዘገባ ደረጀ ደስታ ያቀርብልናል። የማሎሪ ስቱዋርት የናይጄሪያ የሁለት ቀናት ጉብኝት ዩናይትድ ስቴትስ በአፍሪካ የጸጥታ ትብብርን ለማጠናከር የገቡት ቁርጠኝነት አካል ነበር። ስቱዋርት በአቡጃ የ15 አገራት ስብስብ የሆነው የምዕራብ አፍሪካ ኢኮኖሚ ማህበረሰብ ወይም በምህፃሩ ኢካዋስ አባል ከሆኑት የናይጄሪያ ባለስልጣናት የተገናኙት በወታደራዊ መተግበሪያዎች ውስጥ ሰው ሰራሽ ልህቀት ወይም አርቲፊሻል ኢንተልጀንስ ኃላፊነት ባለው ሁኔታ እንዴት መጠቀም እንደሚቻል ለመወያየት ነው። ሞላሪ ስቱዋርት ዩናይትድ ስቴትስ የአፍሪካ ረዳት ሚኒስትር የዩናይትድ ስቴትስ መንግስት የአፍሪካ ሀገራትን ጨምሮ የሰውን ልጅ ተፈጥሯዊ አድሎ በመገንዘብ ከዓለም አቀፉ ሕጎች ጋር በሚጣጣም መልኩ በወታደራዊ ዘርፉ የአርቲፊሻል ኢንተለጀንስን በኃላፊነት ለመጠቀም በአሁኑ ጊዜ ከሀምሳ አምስት ሀገራት ጋር አብሮ በመስራት ላይ ይገኛል። ስቱዋርት በመቀጠል በአርቲፊሻል ኢንቴሊጀንስ ላይ ስለሚታዩ ድክመቶች ይናገራሉ። በጣም አስቸጋሪ በሆነ መንገድ ተምረናል። በአርቲፊሻል ስርዓት ውስጥ አብሮ የሰረጸውን የሰው ልጅ ተፈጥሯዊ አድሏዊነት ተገንዝበናል። የአርቲፊሻል ኢንቴሊጀንስ ስርዓት ለውሳኔ ሰጪዎች የተሳሳቱ መረጃዎችን እንዲደርሱ አድርጓል። ስለዚህ በፖለቲካዊ ሂደታችን በሚደረጉ ጥረቶች ለሰራዊታቸው የአርቲፊሻል ኢንተለጀንስን ስርዓት ለመዘርጋት ለተዘጋጁት አደጋዎችን እንዴት መቀነስ እንደምንችል በተቻለ መጠን ከበርካታ ሀገሮች ለመስማት ነው። ባለፉት አስርት ዓመታት ውስጥ ናይጄሪያን ጨምሮ ከሳሐራ በታች ባሉ የአፍሪካ ሀገራት በበርካታ ታጣቂ ቡድኖች የሚፈጸሙ ግፎች እየጨመሩ መጥተዋል። እነዚህ ቡድኖች እንደ ናይጄሪያ ባሉ መንግስታት ላይ አርቲፊሻል ኢንተልጀንስ እየተጠቀሙ ስለመሆኑ ግን ግልጽ አይደለም። ባለፈው ዓመት የዓለም አቀፍ ሽብርተኝነት ጠቋሚ ዘገባ ክልሉን የዓለም አቀፍ ሽብርተኝነት ማዕከል ብሎ ሰይሞታል። ስልሳ በመቶ የሚሆነው ሞት ከሽብር ጋር በተገናኘ መሆኑንም ይገልጻል። የናይጄሪያ ባለስልጣናት ሰው ሰራሽ አእምሮ ወይም አርቲፊሻል ኢንተልጀንስ አሳሳቢ የሆኑ ጉዳዮችን ከግምት ያስገቡ ልዩ ፖሊሲዎች እንደሚያስፈልጉት በማመን አርቲፊሻል ኢንተልጀንስ በወታደራዊ ስራዎች ውስጥ እንዲዋሃድ ግፊት ሲያደርጉ ቆይተዋል። የቢኮን ኮንሰልቲንግ የጸጥታ ተንታኝ ካቢሮ አዳሙ አርቲፊሻል ኢንተልጀንስን በወታደራዊ ስራዎች መጠቀሙ ጥቅሞች አሉት ይላሉ። በወታደራዊ አቅምና በቴክኖሎጂ እድገት ውስጥ የዩናይትድ ስቴትስ ያላትን አቅም ከግምት ውስጥ በማስገባት በተለይም ናይጄሪያ በደህንነቱ ዘርፍ ያሉባትን ፈተናዎች መረዳት ከተቻለ የናይጄሪያን ፍላጎት በእርግጠኝነት ለመደገፍ ይቻላል። ራሳችንን ሀገራት ካደራጇቸው ዓለም አቀፍ ኮሚቴዎች መነጠል አንችልም። አርቲፊሻል ኢንቴልጀንስ ከደህንነት ጋር የተዋሃደ ነው። ስለዚህ ማድረግ ይኖርብናል። ይሁን እንጂ ለጥሩ ቴክኖሎጂ የተመቻቸ ጥሩ መሠረተ ልማት እንደሚያስፈልግ ማወቅ አለብን። ኃይል ከእነዚህ አንደኛው ነው። ሌላኛው ደግሞ ባህል ሌላኛው ደግሞ ባህል። ግሎባል ሴንትነል የተባለ የኢንተርኔት መጽሔት መሥራች ሴናተር ኢሮ ኢግቡ አርቲፊሻል ኢንቴልጀንስ ወይም ኤ አይ ጥቅም ቢኖረውም ቴክኖሎጂው አሁን በጥንቃቄ መያዝ አለበት ይላሉ። ከሚሰማሩት ወታደሮች የተጎጂዎችን ቁጥር ይገድባል። ስለዚህ ኃይልን ትቆጥባለ። ወደ አስቸጋሪ የመሬት አካባቢዎች ዘልቆ ለመግባት ያስችላል። ተጨማሪ መረጃዎችን ለመሰብሰብ ያስችላል። ስለ አርቴፊሻል ኢንተለጀንስ ጉዳይ ግንዛቤ እያደገ መምጣቱ ጥሩ ነው። ነገር ግን ናይጄሪያ መጀመሪያ ስለ አርቴፊሻል ኢንተለጀንስ ያላትን ፖሊሲና ስትራቴጂ መወሰን አለባት። ሰዎች ስለ ችግሮች እንዲያውቁ የበለጠ የፖሊሲ ገጽታዎችን ማዘጋጀት ያስፈልጋል። ባለፈው ሰኔ ወር የአፍሪካ ሚኒስትሮች የአፍሪካን የዲጂታል ተስፋና የልማት ፍላጎት ለማራመድ ታሪካዊ የሆነውን አህጉራዊ የኤአይ ስትራቴጂን በአንድ ድምፅ አጽድቀዋል። ባለፈው ሳምንት የአፍሪካ ህብረት ናይጄሪያን ጨምሮ በአባል ሀገሮች ውስጥ በመንግስትና በግሉ ዘርፍ ኤአይን ተግባራዊ እንዲደረግ አጽድቀዋል። ስቱዋርት ዩናይትድ ስቴትስ የኤአይን አጠቃቀም ስነ ምግባርን በተመለከተ የሚነሱ ስጋቶች እንዲፈቱና ሌሎች በርካታ ሀገራት ቴክኖሎጂውን እንዲጠቀሙ ለማድረግ ትሰራለች ብለዋል። ክቡራትና ክቡራን ለምሽቱ የተመደበልን ሰዓት በዚህ ተጠናቋል። ሳስተናግዳቸው ያመሸሁት እንግዲህ ነኝ። ነገ ምሽት በተመሳሳይ ፕሮግራም እስከምንገናኝ ጤና ይስጥልኝ።